የተወደዳችሁ አድማጭ ተመልካቾች በተለያየ አማራጭ ይህንን አገልግሎት የምትከታተሉ እንዴት ሰነበታችሁ? እያላችሁበት የእግዚአብሔር ሰላም ይብዛላችሁ። ላለሁ በተለይ እዚህ ከኔ ጋር በእግዚአብሔር ቤት ውስጥ ቃሉን ለመስማት የተሰበሰባችሁትን ሁሉ እንኳን ደህና መጣችሁ። ላለው እናንተም በዚህ ሰዓት በመገኘታችሁ እግዚአብሔር ይባርካችሁ። ላለው ደግሞ በቃሉ አብዝቶ እንደሚባርካችሁ ባለሙሉ ተስፋ ነኝ። እንኳን ደህና መጣችሁ። እንግዲህ አገልግሎታችንን ስንቀጥል ሳለ ዛሬ መለኮት በሚለው ዋና ርዕስ ውስጥ ሁለተኛውን ክፍል እንመለከታለን። ትላንት አንደኛውን መግቢያ የሚሆነውን ተመልክተናል። ያ ለትምህርታችን ሁሉ መሠረታዊ ስለሆነ ያልተመለከታችሁ ወደ ኋላ በመሄድ በተለያየ አማራጭ በማህበራዊ ገጾች ላይ የሚገኘውን እንድትመለከቱ ጋብዛችኋለሁ በተለየ ሁኔታ በጸሎት የእግዚአብሔርን ቃል መጽሐፍ ቅዱስን በመያዝ በጣም በጥሞና ይህንን ርዕሰ ጉዳይ እንድታጠኑ ሁላችሁንም አደራ እላለሁ። ትምህርታችንን ስንቀጥል ሳለ አምላክ እንዲያስተምረን ሁላችንም ጸሎት በማድረግ እንጀምራለን። ራሶቻችንን ዝቅና እርጋ ዓይኖቻችንን ጨፍነን በያለንበት ሆነን ቅዱስ፣ ዘላለማዊ፣ ፍጹም የሆንክ አባታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ በቀጠርከው እና በፈቀድከው በዚህ ሰዓት በፊትህ እንገኛለን። አባት ለእኛ ያለ ሀሳብ እጅግ ግሩም ፍጻሜው ደግሞ በጣም ያማረ የሰላም እንጂ የክፋት ስላልሆነ እኛ የማናቀውን እኛም ሳንፈጠር በፊት ከእኛም በኋላ የሚሆነውን ሁሉ ታውቃለህ እና ስለዚህ እጅግ አድርገን እናመሰግናለን። አሁንም በመካከላችን እንድትገኝ ስለ ስምህ ክብር ስትል ቃልህን አክብረህ በእውነት በቃልህ እንድትባርከን እንጸልያለን። እኔን ተቆጣጠረኝ። በመንፈስህ ቁጥጥር ስር ሆኜ አንተን ብቻ ሰምቼ ከአንተ የሆነውን ቃል እንድናገር ቃልህን በአንደበቴ ውስጥ አስቀምጥ። የዘላለም አባት ሕዝብህ የሚመለከተው ሁሉ አእምሮ የተከፈተ እንዲሆን እጸልያለሁ። ይህ ቃል ህይወት፣ ይህ ቃል መንፈስ ይህ ቃል የሚቀድስ ሆኖ ሁላችንንም ወደ አንተ የሚያቀርበን እንዲሆን ፈቃድ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን። ወደ ክፍል ሁለት ስንሄድ ሳለ የምንመለከተው ርዕስ የኢየሱስ ክርስቶስ ሙሉ መለኮታዊነት የሚል ነው። የኢየሱስ ክርስቶስ ሙሉ መለኮታዊነት። እንግዲህ ይህንን የጌታችንና የመድኃኒታችንን ማንነት በተመለከተ በጣም በአጭሩ ከማየታችን በፊት መጽሐፍ ቅዱስ መለኮት ሲል ምን ማለቱ ነው የሚለውን እንመልከት ምንድን ነው የመጽሐፍ ቅዱስ ትንታኔ ገለጻ ዲፊኒሽኑ ምንድን ነው መለኮት የሚለው እንግዲህ የመጀመሪያው አንደኛው የምናየው መለኮት በሁሉ ቦታ መገኘት የሚችል ማለት ነው። ይሄ ቀዳሚው መለኮታዊ ባህሪ ነው። ስለዚህ ወደ ጌታችንም ስንመጣ ሳለ እነዚህን የምንመለከታቸውን ባህርያት ሁሉ በእሱ እናገኛለን ወይ የሚለውን እያነጻጸርን ጥናታችንን እንቀጥላለን ማለት ነው። ስለዚህ በመዝሙር 139 ከ7-10፣ የእግዚአብሔር ቃል ሲናገር እንዲህ ይላል፦ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? እንግዲህ መዝሙረኛው ከአምላክ ሀለወት ወይም መገኘት ማንም የትም ቢሄድ ማምለጥ እንደማይችል ይናገራል። ይሄ እንግዲህ በሁሉም ቦታ መገኘት መቻሉን የሚናገር ጥቅስ ነው ማለት ነው። ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ፣ እስከ ባህር መጨረሻም ብበርር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች ይላል። ይህ እንግዲህ መለኮትን ለሚያመልኩ ሁሉ እጅግ በጣም የሚያስደስት ቃል ነው። በየትኛውም ስፍራ በምንም አይነት ሁኔታ ውስጥ ብንኖር፣ ወይ በንጋት ወይ በጨለማ ወይ በተራራ ወይ በሸለቆ ወይ በውሃ ላይ ወይ በየብስ ላይ ብንሆን፣ መለኮት በማንኛውም ስፍራ ምን ይላል? መገኘት ይችላል። ይህንን ዳዊት በቃሉ ያረጋግጥልናል። ብዙ ጊዜ ሰው አፈጣጠር ጋር የምንጠቀመው ርዕስ አለ መክብብ 12፥7 እንዲህ ይላል ከዚህ ጋር አያይዤ ለአነሳ የምፈልገው ሀሳብ ስላለ ነው አፈር ወደ መጣበት መሬት ሳይመለስ መንፈስም ወደ ሰጠ ወደ እግዚአብሔር ሳይመለስ ፈጣሪን አስብ የሚል ቃል እንዳለ ታስታውሳላችሁ እና ብዙ ጊዜ ሰዎች ነፍስ የሚባል ነገር ከሰው ወጥቶ ወደ እግዚአብሔር ይሄዳል እግዚአብሔር የት ነው ያለው የሚለውን ጥያቄ ሳነሳ ጉባኤንም ቢሆን የተለያየ አገልግሎት ላይ እግዚአብሔር ሰማይ ነው ያለው ይላሉ። አዎ እግዚአብሔር ሰማይ ነው ግን ሰማይ ብቻ ነው ወይ ያለው? እና እቺ ነፍስ የምትባል ነገር ወጥታ ወደዛ ትሄዳለች፣ ስጋ ደግሞ እዚህ ይቀራል፣ እዛ ደግሞ ጻድቅ ከሆነ ሰማይ ይኖራል ነፍስ የሚል አመለካከት ስላለ ማለት ነው። ነገር ግን ያ ትክክል አይደለም፣ ምክንያቱም ሰው ማለት በሌላ አባባል ነፍስ ነው እና እግዚአብሔር የሰጠው ግን በሰው አፍንጫ ውስጥ ያለው እስትንፋስ ወይም ያ ህይወት ሰው በሚሞትበት ይወጣል ወደ እግዚአብሔር ይሄዳል። እና የት ነው ያለው እግዚአብሔር? እስቲ ዛሬም እናንተ ልጠይቅ የት ይገኛል? ሰማይ ብቻ? ቤተ መቅደሱ ብቻ? ምድርን ለማን ትቶ? ሌላውን ስፍራ ለማን ትቶ? ወገኖች እግዚአብሔር እዚህ ጋር ብቻ ነው ብለን መወሰን አንችልም። አምላክ በየትኛውም ስፍራ መገኘት እንደሚችል ቃሉ ያስተምረናል። ስለዚህ ይህ በመክብብ 12፥7 ያለው መንፈስ በዋናነት ትርጉሙ ነፍስ የሚለው የአማርኛ ከእንግሊዝኛውም ስንመለከት ነፈሽ ከዕብራይስጥም የእንግሊዘኛው ደግሞ ስፒሪት የሚለውን ይዛል እና ያ ህይወት ያ መንፈስ ወደ ፈጣሪው ይመለሳል፣ ወደ ህይወት ምንጭ ህይወት ይመለሳል የሚል አባባል ነው። እግዚአብሔር ደግሞ የትም ስለሚገኝ በዚህ ብቻ በዙፋኑ ላይ ተቀምጦ ያለ ብቻ ነው ማለት አንችልም። ሌላው ሁሉን አዋቂ የሚለው የመለኮት ባህሪ ነው። ሁሉን ያውቃል። መዝሙር 139 ቁጥር አንድ እንዲህ ይላል አቤቱ መረመርኸኝ አወከኝም አንተ መቀመጤንና መነሳቴን አወክ አሳቤን ሁሉ ከሩቅ አስተዋልክ ፍለጋዬንና እረፍቴን አንተ መረመርክ መንገዶቼን ሁሉ ቀድመ አወክ ምን ያህሉን መንገድ ሁሉን አቤቱ አንተ እነሆ የቀድሞውንና የኋላውን አወቅ ይላል ስለዚህ ሁሉን አዋቂ የሚለው አንዱ የመለኮት ባህሪ እንደሆነ ዳዊት እንደገና በመዝሙሩ ያረጋግጣል። በአንደኛ ዮሐንስ 3 20 ላይ ሐዋርያ ዮሐንስም እንዲህ ይላል እግዚአብሔር ከልባችን ይልቅ ታላቅ ነው ነውና ሁሉንም ያውቃል ይላል። ስለዚህ ከአምላክ የተሰወረ እውቀት፣ እሱን የሚያስደምመው አዲስ ነገር የለም። አምላክ ሁሉንም ያውቃል የሚለው የመለኮት ባህሪ ነው። እና ስለ መለኮት ስናወራ ሁሉን አዋቂነት የሚመጣ በዋናነት ሊጠቀስ የሚችል ባህሪ ነው። ሌላው ሁሉን ቻይ ነው ማለት ነው። መለኮት በሶስተኛ ደረጃ ማቴዎስ 196 ማቴዎስ 196 እንዲ ይላል ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ምን ያህሉ ይቻላል? ሁሉ ይቻላል አላቸው። ስለዚህ አምላክ የማይችለው ነገር የለም። በዘፍጥረት 18 14 ላይ የዛሬ ዓመት ልጅ ትወልዳለች ሚስት ሳራ ሲባል አብርሃም ሰማ። ሳራ ግን ይህንን ሰምታ በጣም ሳቀች ተንተክትካ። ከዛ ምንድን ነው ያለው እግዚአብሔር፣ በውኑ ለእግዚአብሔር የሚሳነው ነገር አለን ይላል። ስለዚህ ለሱ ከባድ የሚባል የሚሳነው ነገር እንደሌለ ግልጽ ነው። ስለዚህ አምላክ አምላክ ያሰኘው አንዱ ባህሪ ምንድነው? ሁሉን ቻይነቱ ነው ማለት ነው። በአራተኛ ደረጃ እንመልከት። ከዘላለም እስከ ዘላለም የሚኖር ከዘላለም እስከ ዘላለም የሚኖር አንዱ ባህሪ ነው የመለኮት መዝሙር ዘጠና ሁለት አሁንም የእግዚአብሔር ቃል እንዲህ ይላል፣ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ስለዚህ ኢተርናል ኢተርናል የሚለው የዚህ የእንግሊዝኛው ቃል በአማርኛ እንግዲህ ኢተርናል የሚለውም ወይም ፎርኤቨር የሚለውም ሁለቱም ዘላለም ተብሎ ነው የተተረጎመው። ነገር ግን ኢተርናል የሚለው ይገልጸዋል ከዘላለም እስከ ዘላለም። ያ ማለት ጅማሬ የለውም። ሕይወት ብለን ስናወራ ብዙ ጊዜ ሕይወት ምን አለው? ጅማሬ አለው። የእግዚአብሔር ሕይወት ግን ምንድን ነው? ጅማሬ እዚህ ጋ ነው የጀመረው የሚባል እዚህ ቀን ነው የተከሰተው የሚባል ነገር የለው ስለዚህ ወደ ጌታችን የሱስ ክርስቶስ ማንነት ስንመጣ ይህንን ባህሪ በሙላት ያሟላል ወይ ኢተርናል ነው ወይ የሚለውን ዘላለማዊ ነው የሚለውን እንመለከታለን። በአምስተኛ ደረጃ የመለኮት ባህሪ የማይለወጥ ምን የማይል የማይለወጥ ነው። ሚልኪያስ 3 ስድስት የእግዚአብሔር ቃል እንዲህ ይላል፣ እኔ እግዚአብሔር ምን አለልም አልለወጥም። በያዕቆብ 1 17 ያዕቆብ 1 17 የእግዚአብሔር ቃል ሲናገር እንዲህ ይላል፣ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል። ስለዚህ እጅግ በጣም ደስ የሚለው የዚህ ቃል ወይም የዚህ የመለኮት ባህሪ ዛሬ ለእኛ አስፈላጊ መሆኑ ነው። ዓለም በሚለዋወጥበት ጊዜ ዛሬ የማይለወጥ ነገር ምንድን ነው? የምናየው ነገር ሁሉ ይለወጣል። ብዙ የምናምናቸው ሰዎች ተለውጠው እናገኛለን። አገር ሲለወጥ እናያለን። የማይዞር የማይለወጥ ተገልብጦ ሌላ የማይመስል ነገር በዚህ ዓለም ላይ የሌለ ይመስላል። በዚህ ሁሉ ግን ጥንት ጀምሮ ለዘላ አለም መነሻ የሌለው አምላክ ሳይለወጥ ደግሞ ወደፊትም መኖሩ ለእኛ የሚያጽናና ነው። በእውነት የማይለወጥ አምላክ መለወጡ ብቻ ሳይሆን ይሄ ባህሪው በእሱ ዘንድ ያለ ብቻ ሳይሆን እሱ የሚሰራው ነገር በተለይ እሱ የሚናገረው ቃል በኋላ እንደምናየው ከእሱ የሚወጣው ሕግ ሁሉ ልክ እንደሱ ነው ማለት ነው። ቃሉ ያደርጋል፣ ሁሉን ይችላል፣ ቃሉ ይፈጥራል። ቃሉ አንድን ነገር ካለመኖር ወደ መኖር ያመጣል። ቃሉ ዘላለማዊ ነው፣ አይለወጥ። በእሱ ዘንድ ምንም አይነት መለወጥ የለም። በተለይ ከእግዚአብሔር ሕግ ጋር ተያይዞ ብዙ ጊዜ ሰዎች ሕጉ ተለውጠዋል፣ ሕጉ ተሽሯል፣ አይ አሁን በአዲስ ኪዳን እንደዚህ ሆኖ ተሻሽሏል፣ ወደዚህ ቀን ነገሩ መጥቷል፣ ሰንበት የነበረው ተለውጦ ወደዚህኛው ተሻግሯል ይላሉ ወገኖች። ስለ አምላክ እየተነጋገርን ከሆነ ስለ መለኮት እያወራን ከሆነ ከሱ የወጣ ሁሉ ነገር ምንድነው? እንደሱ የማይለወጥ ነው ማለት ነው። አምስተኛው የማይለወጥ ማንነቱ መለኮትን መለኮት ያስባሉ እንደሆነ እንመለከታለን። በስድስተኛ ደረጃ እሱ ሙሉ በሙሉ ጻድቅ ነው ቅዱስ ብሎም ደግሞ ፍጹም ነው። ይህ ባህሪ እጅግ በጣም ወሳኝ ነው። እሱ ጻድቅ ነው፣ ቅዱስ ነው፣ ፍጹም ነው። እንዲሁም ከዚህ ጋር መልካምም ነው የሚለውን መጨመር እንችላለን። በርካታ ጥቅሶችን እንመልከት። መዝሙር 145 ቁጥር 9 እግዚአብሔር ለሁሉ መልካም ነው። የአምላክ መልካምነት በነገሮች የሚለዋወጥ አይደለም። እግዚአብሔር አዳምን ሲፈጥር መልካም ነው። እግዚአብሔር ኃጢአት ከመስራቱ የተነሳ አዳምን ከኤደን ገነት ሲያወጣ ምንድን ነው? መልካም ነው። እግዚአብሔር ከአፈር ሰውን ሲያበጀው መልካም ነው። ከዛ ወደ አፈር ትመለሳለ ብሎ ያንን ሲናገርም መልካም ነው። አምላክ ያንን ውብ የሆነውን ሰማይና ምድር ሲፈጥር መልካም ነው። በውሃ ደግሞ ምድርን ሲያጠፋትም ያን ጊዜ ምንድን ነው እሱ መልካም ነው። መላእክትን አስቀድሞ ሉሲፈርን ሲፈጥር መልካም ነው። ሉሲፈርን ከሰማይ በአመፁ ምክንያት ሲያባረውም እግዚአብሔር መልካም ነው። በመጨረሻ ጊዜ እንግዳ የሆነውን ስራ ሲሰራ አምላክ ኃጢአተኛው ከሱ የተነሳ ሲጠፋም እግዚአብሔር መልካም ነው ምክንያቱም ኃጢአተኛው በዛ ኃጢአቱ ለዘላለም ከእግዚአብሔር ጋር እንዲኖር መፍቀድ ማለት ለዛ ኃጢአተኛ እጅግ ለዘላለም ስቃይ ስለሆነ፣ ምክንያቱም የክርስቶስን ሕይወት ፍቅር እያየ ምን ያህል እንደበደለው እያየ መኖር ለዛ ሰማይ ደስታ አይሆንም። እግዚአብሔር ኃጢአተኛውንም በመጨረሻ ላይ እንዲጠፋ ሲፈቅድ መልካም ነው ማለት ነው። ሁልጊዜ መልካም ነው፣ ለሁሉም መልካም ነው አምላክ። መዝሙር 145 17 እንዲህ ይላል እግዚአብሔር በመንገዱ ሁሉ ጻድቅ ነው በስራ ሁሉ ቸር ነው ይላል። የመጀመሪያውን የአማርኛ ትርጉም ስንመለከት ወይም እንግሊዝኛውን ስንመለከት በስራው ሁሉ ቅዱስ ነው ይላል። መልካም ነው፣ ጻድቅ ነው፣ ቅዱስ ነው። ስለዚህ አምላክ የሚሰራቸው ስራዎች ሁሉ ቅድም እንዳየ ነው መልካም ብቻ ሳይሆን ምንድን ነው? ቅዱስ ነው፣ ቅዱስ ነው። ስለ ፍጽምናው ስንመለከት የእግዚአብሔር ቃል እንዲህ ይላል በሁለተኛ ሳሙኤል 22:31 ሁለተኛ ሳሙኤል 22:31 የአምላክ መንገድ ፍጹም ነው የእግዚአብሔር ቃል የነጠረ ነው በእርሱ ለሚታመኑት ሁሉ ምንድ ነው ጋሻ ነው እንግዲህ ጻድቅ ቅዱስ ፍጹም ከሱ የሚወጣው ነገር ሁሉ ምንድነው ህጉን ቃሉን ጨምሮ እንደዛው ፍጹም ነው የነጠረ ነው ለሚታመኑት ሁሉ ጋሻ ነው ብሎ ይጨምራል የእግዚአብሔር ቃል በመልካምነቱ ላይ ማለት ነው እንግዲህ ይሄ ስድስተኛው ባህሪ ሲሆን ሰባተኛው ስንመለከት መለኮት ምንድነው ባህሪው ፍቅር ነው አንደኛ ዮሐንስ አራት ስምንት፣ ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ፍቅር ነውና። ሰባተኛው እጅግ በጣም ደግሞ መሰረታዊው፣ የመጀመሪያው፣ ቁንጮ፣ ቀዳሚ የሚሆነው ሁሉ ከዚህ አምላክ የምንመለከተው ከዚህ መለኮት የምንመለከተው እግዚአብሔር ፍቅር ነው የሚለውን ነው። በተለይ በመጀመሪያው ክፍል ይህ ፍቅር ነው የሚለውን የተወሰነ ለማብራራት ተሞክሯልና ያንን ማየት ትችላላችሁ። እግዚአብሔርን የሚያውቅ እግዚአብሔርን አውቃለሁ የሚል ምን አለ በሱ ዘንድ ፍቅር አለ ፍቅር የሌለው እግዚአብሔርን አያውቅም የሚል ቃል አለ። እንግዲህ መለኮታዊ ባህሪን ተመልክተናል፣ ማንነት። አሁን እስቲ መለኮታዊ ስሞችን እንመለከታለን። ይህንን ባህር የያዘውን መለኮት መጽሐፍ ቅዱስ ምን ምን በማለት ይጠቅሳል? እንግዲህ በርካታ መለኮታዊ ስሞች በመጽሐፍ ቅዱስ የሚገኙ ሲሆኑ የመጀመሪያው ኤል የሚለውን ነው። እነዚህ ኤል፣ ኤሎሂም፣ አዶናይ፣ ያህዌ የተባሉ የሚጠቀሱ ስሞች በብሉይ ኪዳን እግዚአብሔርን ለማመላከት ወይም መለኮትን ለማመላከት በርካታ ጊዜ ጥቅም ላይ ይውላሉ። እነዚህ መለኮታዊ ማዕረጎችና ስሞች በጊዜው የውሸት አማልክት አምላክ ሳይሆኑ ሕዝብን የሚያታልሉ ስላሉ ከነዚህ ከውሸት አማልክት ትክክለኛውን አምላክ ለመለየት መጽሐፍ ቅዱስ የሚጠቀመው መለኮታዊ ስም ነው። አምላክነቱን ለማረጋገጥ ማስረጃን ማምጣት አደለም። አሁን በነቢያት ለአምላክ ይሄ ስም ሲሰጥ ከሌሎች አማልክት እስራኤል የእስራኤል አምላክ የሆነው ለይቶ እንዲያውቅ እንዲያመልክ የሚሰጡ ስሞች ናቸው። ኤል የሚለው ታላቅነትን፣ ኃያልነትን ኃይልን የሚወክል ስም ነው። ኤል ከዚህ ጋር ተያይዞ ተጨማሪ ስሞች ይቀመጣሉ። ለምሳሌ ኤል ሻዳይ ሲል ሁሉን የሚችል አምላክ ኦልማይቲ የሚለውን ቃል ይወስዳል። ከኤል ጋር ተያይዞ ኤሎሂም የሚለው ኤል የሚለው ነጠላ ቁጥርን ሲያመላክት ኤሎሂም የሚለው ብዝሃነትን ወይም ብዙ ቁጥርን የሚያመላክት ነው። አንዳንዴ ሰዎች በኤልና በኤሎሂም መካከል ልዩነት የለም፣ ሁለቱም ያው ነው ይላሉ። ነገር ግን አይደለም። ምክንያቱም ሁለቱም ያው ከሆነ ለምን የተለያየ ቃል መጠቀም ተፈለገ? አንደኛ። ሁለተኛ ደግሞ አንዱ ነጠላን የሚወክል ከሆነ ሁለተኛው ደግሞ ብዙ ቁጥርን ወይም ብዛነትን የሚያመላክት ከሆነ ከዚህ ጀርባ ያለው ትርጉም ምንድን ነው ብለን ልንጠይቅ ያስፈልጋል። በሚቀጥሉት ክፍሎች ይህንን በደንብ እናያለን። አዶና የሚለው እንግዲህ አዶን ከሚለው የነጠላ ስም የመጣ ብዙ ቁጥርን የሚወክል ነው። ይህም ማለት ገሽ ባለቤት የሚለውን ስም ይወክላል። ይሄ የመለኮት አንዱ ስም ነው እንግዲህ በጣም ትልቅ ደግሞ በአይሁድ ዘንድ በተለይ በከበሬታ በታላቅ ፍርሃት የሚጠራው እንደውም ከቤተ መቅደሱ የካህናት በክህነት ከተሾሙ ሰዎች በቀር ይህንን ስም አይጠሩም። ሌሎች በሙላት ድምፁን ከፍ አድርገው ሊጠሩት የሚችሉት ካህናት ናቸው ተብሎ በአይሁድ ባህል ውስጥ እናያለን። ያም ያህዌ የሚለው ቃል ነው። እጅግ በጣም የሚደንቀው ከሌሎች ስሞች ይልቅ በርካታ ጊዜ ጥቅም ላይ የዋለው ይህ ስም እጅግ እውነት ቅዱስ ነው። ለ6800 ጊዜያት ቢያንስ ቢያንስ ጥቅም ላይ ውለዋል። በብሉ ኪዳን 6800 ጊዜ ይሄ ስም የማይገኝበት የብሉኪዳን መጻፍቶች ሶስት ናቸው። እሱም አስቴር፣ መክብብና ማህሌ ማህሌ ዘሰሎሞን ነው። ከነዚህ በቀር ሌሎቹ ጋር ይገኛል ማለት ነው። ስለዚህ እጅግ በጣም የተቀደሰ የእስራኤል አምላክን ለመለየት ግላዊ ስሙ ብቻ ሆኖ የሚወሰድ በኢየሩሳሌም መቅደስ የሚገኙ ካህናት ብቻ የሚጠሩት ስም፣ በሙላት ድምፃቸውን ከፍ አድርጎ ሊጠሩት የሚችሉት ስም ይህ ነው። ሌሎቹ እንደውም ይህንን ስም ለመጥራት ከመፍራታቸው የተነሳ ያህዌ ከማለት ያህ ብቻ በማለት ይጠሩታል። ይህ ስም ለመጀመሪያ ጊዜ ጥቅም ላይ የዋለው ሙሴ አምላክን ወደ እስራኤል ሂድ ያለኝ ማን ነው ብለው አንተን በጠየቁ ጊዜ ማን ልበላቸው ብሎ ሲጠይቅ በተሰጠበት በዛ በዘጸአት ምዕራፍ ሶስት ላይ የምናገኘው ስም ነው። በዛ ስፍራ ምን ይላል? ይህንን ትላንት ተመልክተናል። ማን ነው ቀጥለንም የምንመለከት ይሆናል። በተለይ በዛ በእሳት ውስጥ አምላክ በቁጥቋጦ ውስጥ ለሙሴ ከተገለጠ በኋላ እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላል አሁን እግዚአብሔርም ደግሞ ሙሴን አለው የሚለው እግዚአብሔር የሚለው ብዙ ቁጥር የሚወክል ኤሎሂም አለው ነው። ከዛ በኋላ እንዲህ ትላለ ለእስራኤል ልጆች እንዲህ ትላለ፣ የአባቶቻችሁ አምላክ ያ አምላክ የሚለው የዕብራይስቱ ቃል ያህዌ የአባቶቻችሁ ማን ናቸው? አባቶች የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው ያለበት ስፍራ የመጀመሪያው ያህዊ የሚለው ቃል የተጠቀሰበት ነው። ከዛ በኋላ እስከ ልጅ ልጅ ድረስ መታሰቢያ ይህ ነው ብሎ ይጠራል። እንግዲህ አይሁድ ይህንን ስም እስከ ሰባ ዓመተ ምህረት ድረስ ብቻ እንደተጠቀሙ ሰባ ዓመተ ምህረት ላይ ኢየሩሳሌም መቅደሱ ከተቃጠለ በኋላ ያሁዌ የሚለውን ቃል አይሁድ መጠቀም እንዳቆሙ ይናገራል። ለምን? ያህዌ እንዳዘነባቸው ኢካቦድ እንደሆነ መገኘቱ ከእስራኤል እንደሄደ የተረዱበት ሁኔታ ስላለ ማለት ነው። በእርግጥ ይሄ እኛንም በብዙ ጎኑ ልናሳስ እንድናስብ የሚረዳ ነው አይደል። ትላንት የመጀመሪያው መርህ መጽሐፍ ቅዱሳዊ አስተምሮን ለመረዳት ስለ መለኮትም ቢሆን ምንድን ነው እግዚአብሔርን መፍራትና የሚገባውን ምን ክብር መስጠት ብለን ተነጋግረና፣ እግዚአብሔር ቅዱስ ነው አይደል። ሙሴ ሆይ የቆምክበት ስፍራ ቅዱስ ነው፣ ጫማን አውልቅ፣ በዛ በቆሻሻ ወደዚህ አትምጣ፣ አትቅረ የሚለው ዛሬም ሊያሳስበን ይገባል። በእውነት አምላክ የሚያጠፋ እሳት ነው። ምኑ ቅድስናው በኃጢአት በድፍረት በሱ ፊት መቅረብ የማይገባ ነው። ይህ ኃጢአት በመጨረሻ ላይ ከህይወታችን በመናዘዝ በክርስቶስ ኢየሱስ ደም የማናስወግደው ከሆነ እንደዛ እንደ ኢየሩሳሌም መቅደስ እንደምንቃጠል መጽሐፍ ቅዱስ ያስተምራል። ስለዚህ በብሉ ኪዳን የእግዚአብሔር ስሞች ስለ እግዚአብሔር አንድ መሆን ሊናገሩ ይችላሉ ወይም ስለ አብ ወልድ ወይም መንፈስ ቅዱስ በአንድነት ፍጹም በሆነው ህብረታቸው በጥቅሉ ማለት ነው ሊነገሩ ይችላሉ። እነዚህ ስሞች ለምሳሌ በዘዳግም ምዕራፍ ስድስት ቁጥር አራት እስራኤሎች ስማ አምላካችን እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው የሚለው ላይ አምላካችን የሚለው ያህዌ ይላል። ከዛ በኋላ እግዚአብሔር አንድ የሚለው ኢሃድ አንድ የሚለው ኢሃድ የሚለውን ቁጥር ይወክላል ማን ነው ስም የእብራይስጥን ስም ይወክላል። አንድ የሚለው ይሄ የሂሳብ ቁጥርን የሚያመላክት ሳይሆን በመለኮት ውስጥ ያለውን አንድነት፣ ህብረት፣ ፍጹም የሆነውን ያንን ስምምነት የሚገልጽ እንደሆነ ቀጥለን የምንመለከተው ነው። ምክንያቱም ሙሴ ከኢሃድ ይልቅ ብዝሃነትን የሚያመለ ማን ነው? ነጠላ ቁጥርን ከነጠላ ቁጥር ውጭ እድል የለም የሚለውን ወይም ከነጠላ ቁጥር ብቻ ጋር ተያይዞ መለኮት መጠቀስ አለበት የሚለውን ያሂድ የሚል ቃል አልተጠቀም። ምክንያቱም በኢሃድና በያሂድ ዙሪያ ያለውን ልዩነት እናያለን። ስለዚህ አንድ የሚለው ልክ ሰው እናትና አባቱን ይተዋል ከሚስቱም ጋር ስንት ይሆናል? አንድ ስጋ ይሆናሉ፣ ኢሃድ ይሆናሉ የሚለውን እንመለከታለን። ያ ሁለት ቢሆኑም አንድ፣ ያ ሶስት ቢሆኑም አንድ የሚለውን ቃል የሚያመላክት እንደሆነ ቀጥለን የምናየው ይሆናል። ስለዚህ በዋናነት ግን በዚህ ሰዓት በብሉ ኪዳን አገልግሎት ላይ የዋለው ይሄ በርካታ ጊዜ ያህዌ የሚለው ቃል የእስራኤል አምላክ የሆነውን ከሌሎች አማልክት ለመለየት አሁን የመጀመሪያው ክፍል ላይ ያየነው አንዱ የመጽሐፍ ቅዱስ አተረጓጓም መርህ ምንድን ነው? የጥቅሱን አውድ መረዳት። የጥቅሱን አውድ በምናይበት ጊዜ በርካታ የሚያታልሉ የጣዖት አማልክት ስላሉ፣ እስራኤል ግን የእስራኤል አምላክ የሆነውን ከሌሎች እንዲህ ላይ አሁን የምናገር እኔ ከግብፅ ያወጣው ያህዌ እኔ ብቻ ነኝ። ሌሎች አማልክት ከእኔ ሌላ የለም። አዲስ ኪዳንም አዲስ ኪዳንም የብሉይ ኪዳንን አገላለጽ ይጠቀማል። እነዚህን ስሞች በመዋስ አብን፣ ወልድን፣ ወይም መንፈስ ቅዱስን በውስጡ ታሳቢ አድርጎ ሊገልጽ ይችላል፣ ወይም ከሦስቱ አንዱን ብቻ ሊገልጥ ይችላል ቀጥለ እንደምንመለከተው ስለዚህ እነዚህ መለኮታዊ ስሞች ከመለኮታዊ ባህሪ ጋር ታይዞ ያለውን ተመልክተናል። ብዙ ጊዜ ሰዎች ጌታ ወይም ያህ ወይም ያህዌ ወይም ይሆዋ የሚለውን ለአብ ብቻ ሲሰጡ፣ ሌሎች ደግሞ ይሄ ለወልድ ብቻ ነው ብለው ይገድቡታል። ነገር ግን ማስረጃው ከአዲስ ኪዳን ጋር ብሉ ኪዳን ሲነጻጸር ጌታ የሚለው ያህዌ የሚለው በብሉ ኪዳን ውስጥ የሚገኘው ቃል አሁንም በድጋሚ ከሦስቱ ለአንዱ ወይም በጥቅል አንድነታቸው ደግሞ ለሶስቱም በጋራ የሚውል ቃል ይህንን በደንብ ማየት ያስፈልገናል እነዚህ በዝርዝር በሚቀጥሉት ክፍሎች እና ንዑስ ክፍሎች የምንመለከተው ይሆናል እንግዲህ መለኮታዊ ባህሪና መለኮታዊ ስሞች በአጭሩ እነዚህ ከሆኑ የጌታችንና ኢየሱስ ክርስቶስ መለኮታዊ ባህርያትን እንመልከት በሙላት እነዚህን ያሟላል ወይ መጀመሪያ የምንመለከተው የሐዋርያት ትምህርት ነው ዕብራውያን ወደ ዕብራውያን ሰዎች የተጻፈው የጳውሎስ መልእክት የክርስቶስን ማንነት ከገለጡት ሌሎች ሁሉ ቀዳሚ ተደርጎ ሊጠቀስ ይችላል። የመጀመሪያውም ቃል በዕብራውያን ምዕራፍ አንድ ላይ የምናገኘው ይሆናል። እንግዲህ በአጭሩ ጠቅላላ የዕብራውያን መጽሐፍ ወይም መልእክት ኢየሱስ ክርስቶስ ከመላእክት እንደሚበልጥ ያስረዳል። ምንም እንኳን ስጋ ለብሶ ወደዚህ ምድር ቢወርድም እሱ ከመላእክት ይበልጣል። በሁለተኛ ደረጃ ደግሞ የሊቀ ክህነቱ ወይም የአገልግሎቱ ከሙሴና ከለዋውያን ካህናት ሁሉ በማንነቱ ምን ያለ ነው የላቀን። ይህንን ያመሳክራል፣ ከመላእክት ጋር ያመሳክረዋል፣ ያነጻጽረዋል፣ እንደሚበልጥ ያስቀምጣል። ከዛ በኋላ ከሙሴ ከለዋውያን ከክህነት ጋር ከዛ ከአሮጌው ኦሪት ስርዓት ጋር ያነጻጽርና ከእነሱ እንደሚበልጥ ይናገራል። በተለይ በተለይ ወገኖች የጌታችንና የመድኃኒታችን የኢየሱስ ክርስቶስ መስዋዕትነት ለአንዴና ለዘላለም የሆነው ማለት ነው በብሉይ ኪዳን ምድራዊ ቤተ መቅደስ ውስጥ ሲሰዉ ከነበሩ በርካታና ተደጋጋሚ መስዋዕቶች ሁሉ እንደሚበልጥ ያስረዳል። አሁን የተጻፈበት አውድ ጳውሎስ ለዕብራውያን ሰዎች ወይም ለአይሁድ የጌታን ማንነት እያሳየ ነው። ስጋ ለብሶ ስለመጣ እንደ ስጋ ለባሽ ብቻ እንዳያዩት እያመላከተ ነው። ወደ ዕብራውያን ምዕራፍ አንድ ቁጥር አንድ እንዲል እግዚአብሔር ቃል እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ ዓይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ እንግዲህ፣ ወልድ ሥጋ ሆነ። ወልድ በኢየሱስ ክርስቶስ ተገለጠ። ማን ሆኖ የእግዚአብሔር ልጅ ሆነ ምን አለ ጳውሎስ? አምላክ በተለያየ ጎዳና ከዚህ በፊት ተናግሮ ነበር ለአባቶቻችን። አሁን ደግሞ ሁሉን በፈጠረበት በልጁ። አሁን ይሄ ልጅ የሚለው ሀሳብ ምንድን ነው ብለን ልናይ ያስፈልጋል። በሱ ደግሞ በዚህ መጨረሻ ለእኛ ምን አለ፣ ተናገረን። ቁጥር አምስት ወረድ ብላችሁ ስታዩ እንዲህ ይላል እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? እንግዲህ ጥያቄ ነው። የማያሻማው መልስ ለማንም የሚል ነው። ምክንያቱም ልጅ ይሆነኛል ያለው አብ አለ፣ አባት አለ። ደግሞ ስለ እሱ እየተናገረ ያለው ልጅ አለ። ስለዚህ እዚህ ጋር ሁለት አካልን በግልጽ የምናይበት ሁኔታ አለ። እኔ አባት እሆናለሁ፣ እሱ ልጅ ይሆነኛል። የእግዚአብሔር ልጅ የሚለውን ጽንሰ ሀሳብ እንመልከት። ዕብራውያን አንድ ቁጥር አምስት ላይ ሌላው ቃል ምን ይላል? በኩርን ወደ ዓለም ሲያገባ ይሄ ግን ልጅ ምንድን ነው? የመጀመሪያ ልጅ ነው፣ በኩር ነው እሱን የመጀመሪያ በኩሩን ወደ ዓለም ምን አደረገ? አገባ። ስጋና ደምን ምን አድርጎ አዘጋጅቶለት ከዛ እንዲህ ይላል የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። እንግዲህ እግዚአብሔር ልጁን ወደ ዓለም ሲያገባ ለመላእክት ምን አለ? ሁሉም ለእርሱ ይስገዱ፣ ወይም ሁላችሁም ለእርሱም በሉ ስገዱ። እዚህ ጋር በግልጽ ሁለት አካላትን እንመለከታለን። በተለይ ደግሞ መለኮት ብቻ ስግደት ይቀበላልና ለእሱ ስገዱ የሚለውን ቃል ሲናገር እናያለን። ለምን ከመላእክት ማንም አምልኮን ሊቀበል አይገባም ማለት ነው። በማቴዎስ 4 10 ስግደት የሚገባው ማን? አምላክ ስገድ፣ እርሱንም ብቻ አምልክ።